so ባለፉት አስር ቀናት ውስጥ የእርዳታ እህል ወደ ትግራይ ክልል አለመግባቱ ተገልጿል። ፌዴራሉ መንግስት የትግራይ ክልል መንግስት እንደሌለና ስልጣኑን የጊዜያዊ አስተዳደሩ እንደሆነ ቀደም ሲል ቢገልጽም የክልሉ የግብርናና የገጠር ልማት ቢሮ ኃላፊ ናቸው የተባሉት ዶክተር አትንኩት መዝገቡ ክልሉ ውስጥ በረሃብ ምክንያት ሰው እየሞተ ነው ብለዋል። መቀሌ ውስጥ በሚገኝ አንድ መጠለያ የተገኘው ሪፖርተራችን ሙልጌታ ጽብሀ ችግር ላይ እንደሆኑና አብረዋቸው ያሉ ሰዎች እየታመሙ መሆናቸውን የሚገልጹ ተፈናቃዮችን አነጋግሯል። ዘገባው ቀጥሎ ይቀርባል። ወይዘሮ መረሱ ገብሩ ይባላሉ። አንዲት ልጃቸው ይዘው ከማይካድራ ተፈናቅለው ወደ መቀለ ከተማ እንደመጡ ይናገራሉ። ሌሎች አራት ልጆቻቸውና ባለቤታቸው ደግሞ ወደ ሱዳን እንደተሰደዱ ነው የገለጹት። ላለፉት አምስት ወራት ወይዘሮ መረሱ በመቀለ ሓድነት ሁለተኛ ደረጃ ትምህርት ቤት ተጠልለው በቆዩበት ጊዜ ከመንግስታዊ ተቋም እርዳታ አግኝተው እንደማያውቁ ይገልጻሉ። በመቀለ ከተማ ነዋሪዎችና አንዳንድ እርዳታ ሰጪ ተቋማት በሚያቀርቡት እርዳታ እስካሁን መቆየታቸው ገልጿል። በቅርብ ሳምንታ ግን የምግብ አቅርቦት እጥረቱ በጣም ተባብሰዋል ብለዋል። ሰው እየተራበ ነው። ያው ምን እራሱ ግዴታ አለ። ሰው በጣም ተርበዋል። ለምን የማይሰጠው ያው ሂደን እንጠይቃለን፣ የለም ነው የሚሉ ያው ባለፈው ሂደው ነበሩ ጠይቀው፣ የለም እህል ስለሌለ የምናደርገው ነገር የለም ምክንያት ነው ያሉ። እነሱም ችግር አለ። በቃ ማለት ሰው ካልበላ ካልጠጣ መኖር አይችልም። የሚረዳ ነገር ሁሉ አንድ ነው። በቃ እና እና ስለዚህ በጣም የተባሉ የተፈናቃዮች ማዕከሉ ከሚያስተባብሩ በበኩላቸው በማዕከሉ ከመጋቢት ወር ጀምሮ አንድ ጊዜ ብቻ በመንግስት እርዳታ ተሰጥቷል ብለዋል። ከመቀሌ ከተማ ነዋሪዎች ይሰጥ የነበረ እርዳታም በአሁኑ ጊዜ በከፍተኛ ሁኔታ ቀንሷል ሲሉ ነው የተናገሩት። ከመጋቢት ጀምረን እስካሁን ወደ ስድስት ወራችን ነው ይሆናል አንድ ጊዜ አስራ አምስት ኪሎ ብቻ ሰጥ አግኝተናል ከዛ ይሰራ የተረፈ ረተንባል ጭራሽ አናውቅም። በቃ የመቀለ ህዝብ በሚያመጣሉ እንጀራ ይሁን ወጥ ይሁን በነሱ ነው። ልብስ ሳይቀር ይዘ በሚመጣ በመቀለ ህዝብ እስከ አሁን የቆየ ነው። አሁን እንደገና የመቀለ ህዝብ እንደገና የራሱ ችግር አለበት፣ ተደራራቢ ችግር ሆነበት። ለምንስ ላይ መብራት የለም፣ ባንክ የለም። ቴታም ተው ሶስ ላይ አካፍል እንችላለ ለራሱም ከባድ ነው ያለው። ኳለኛ ላይ አካፍል ለራሱም በከባድ ሁኔታ ነው ያለው የመቀለ ህዝብ። በተጨማሪም ትንሽ እንትን ያግዙን ነበር፣ የነዚህ ማህበር ደናግል ደቀ ፍቅር የሚባሉ ለስሙ ያግዙን ነበር። አሁን እነሱ ደግሞ ባንክ ስለዘገባቸው ምንም ምንም ማድረግ አንችልም አሉ። ባለፉት አምስት ቀናት ደግሞ በማዕከሉ ይሠራ የነበረ ምግብ በማለቁ የምግብ ክምችት ክፍሉ ተዘግቶ አሳይተውኛል። በዚህ የተፈናቃዮች ማዕከል አሥራ አንድ ሺህ ሰዎች እንደሚኖሩ የገለጹት አቶ አሸብር ለተፈናቃዮች በአሁኑ ጊዜ በሕይወት ማቆያ እንዲሆን ከአንድ ለጋሽ ድርጅት በተገኘ ድጋፍ ለአንድ ቤተሰብ ለቀን አንድ ኪሎግራም የፎርኖ ዱቄት ለጊዜው እየሰጠነን ብለዋል። በምግብ እጦት ምክንያት ደግሞ በማዕከሉ የሚገኙ ሕፃናትና እናቶች እየታመሙ ናቸው ብለዋል። በአሁኑ ሰዓት እዚህ ቤት ትምህርት ትምህርት ያለፈው ወር አብቶና አንድ ጊዜ በቀን ድሮ እናገኝ ነበር። እንደምንም ተብሎ አንድ ጊዜ ሮስተር ሰርቶ ይበላ ነበር። አሁን ግን ሰኞ፣ ዛሬ አርብ ነው አምስት ቀን እሱንም አልተከፈተም። ማን መጠየቅ ትችላለህ። መጋነን ሳይሆን መዋሸት ሳይሆን መጠየቅ ትችላለህ። ከሰኞ ጀምሮ እስከ ዛሬ አርብ አምስት ቀን የኩሽና ቤቱ የምግብ ቤቱ አልተከፈተም፣ ጭራሽ እሱንም አልተከፈተም። ምንም ቢከፈትም ትርጉም የለውም። አሁን ያየው እስከ አሁን ምንም የቀመሰ ሰው የለም። በቃ አምስት ቀን ምግብ የሚባል የለም። በቃ አሁን ልጆቹ እስከ አያቸው በቃ በዚህ ሳምንት ላይ ሰው ተቃይሯል። ኤመርጀንሲ ነው ያለ፣ ባደጋ ነው ያለ። ችግሩ እንዲፈታ በአስቸኳይ እርዳታ መቅረብ አለበት በማለትም ገልጸዋል። የክልሉ የግብርናና ገጠር ልማት ቢሮ ኃላፊ ዶክተር ትንኩት፣ መዝገቡ በክልሉ ስድስት ነጥብ ሦስት ሚሊዮን ሕዝብ የምግብ እርዳታ እንደሚያስፈልገው ገልጸው ከግማሽ ሚሊዮን በላይ ሕዝብ ደግሞ ለረሃብ ተጋልጧል በማለት ነው የገለጹት። በየቀኑ አንድ መቶ የእርዳታ መኪኖች ወደ ትግራይ ክልል መግባት ይገባቸዋል ብለው፣ ባለፉት አስር ቀናት ግን የገባ የእርዳታ መኪና የለም ብለዋል። ዶክተር አትንኩት ከአስር ቀናት በፊት በነበረው ሂደትም በሳምንት ሰባት መቶ መኪና መግባት ሲገባቸው ሰላሳ አራት ብቻ ናቸው የገቡት ብለዋል። ጭባጭ ስናየው ግን ብቻ ሳይሆን በጣም በታሰበበት መልኩ እንቅፋት እየተፈጠረ ነው ያለው። ያለፉት አስር ቀናት ስናይ አንድን መኪና የመጣ የለም። ከዛ ቤትም ስናየው እንግዲህ መቶ መኪና ነው ማለፍ ያለበት። እዛ አካባቢ ግን ከሰመራ አለፍ ብለን ኬላ ለስካነር መኪኖች የሚፈተሹበት ተጨማሪ ኬላ ነው የተፈጠረው ያለው። እዛ የስካነሩ አቅም ከሀያ እስከ ሰላሳ ማንኛውም መኪና የጫነም ይሁን ያልጫነም ይሁን ማንኛውም ቀላል ተሽከርካሪ የሚያልፍ በዛ ስካን ተደርጎ ነው የሚያልፍ እንግዲህ አቅሙ ከሀያ እስከ ሰላሳ ነው። ሰላሳዎቹ በአጋጣሚ አጋጣሚ ሆኖ የመጀመሪያ የተሰለፉት የእቃ የሚያጓጉዙ ከሆኑ ሊያልፉ ይችላሉ ማለት ነው። ካልሆነ ግን የተወሰኑ ያልፋሉ። ይህኛው በአማካይ ስናስበው ወደ ሀያ ከመቶ ነው። በአሁኑ ጊዜ በመቀለ ከተማ የሚገኙ የምግብ መጋዘኖች ሁሉም ባዶ ሆኗል በማለት የገለጹት ዶክተራት አትንኩት በምግብ እጦት ምክንያት በሽረንዳ ስላሴና በቆላ ተንቤን የሰው ሕይወት ማለፉ ሪፖርት ደርሶናል በማለት ነው የተናገሩት። የሞቱ ሰዎችን ሪከርድ ማግኘት እየቻልን ያለ ነው፣ ሪፖርት እየደረሰ ነው ያለው። ሽሬ አካባቢ ዘጠኝ ሰው እንደሞቱ ሴንትራል ዞን የምንለው አየር አካባቢ ሪሞት ኤሪያ አምስት ሰው እንደሞተ፣ ይህ እግር ማበጥ ከማልኒውትሪሽን ጋር የተያያዘ በጣም ትልልቅ ሪፖርቶች አሉ በየቦታው። የተለመደ ነገር ነው ሁሉም ጋር አለ ብለን እናልፈው ይችላል። የህወሀት ኃይሎች በተቆጣጠሩት የአማራ ክልል አካባቢዎች በአሜሪካ የተራድኦ ተቋም ዩኤስኤድ መጋዘኖች ላይ ዘረፋ ፈጽመዋል ተብሎ የቀረበ ወንጀል አስመልክቶ ዶክተር አትንኩ ተጠይቀው የትግራይ ሰራዊት በስነ ምግባሩ የታወቀ ነው ብለው፣ ግጭቶች በሚኖሩባቸው አካባቢዎች ዘረፋ በተለያዩ አካላት ሊፈጸም ይችላል። ሆኖም ይህንን የፈጸመው አካላት ደግሞ በቀጣይ በሚደረግ ማጣራት መታወቁ አይቀርም ብለዋል። በትግራይ ሰራዊት ተዘርፎ ወደ ትግራይ የመጣ አንድም እህል የለም ብለው ህዝብ ከህዝብም እናበላልጥን በማለት ነው የገለጹት። ሰራዊቱ በተቆጣጠራቸው የአማራና የአፋር ክልል ቦታዎችም ዓለም አቀፍ ተቋማት እርዳታ መስጠት የሚፈልጉ ከሆነም አስፈላጊ ትብብር እናደርጋለን በማለት ነው የተናገሩት። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለ።